ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ኢሚግሬሽን ሚኒስትር የሥራ ኃላፊነታቸውን እንዲለቁ ጫና እየደረሰባቸው ነው። የሰሜን ወሎ ሀገረ ስብከት ጽሕፈት ቤት ለኢትዮጵያውያን አውስትራሊያውያን ለጋሾች ምስጋና ቀረበ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል ኢሚግሬሽን ሚኒስትር አንድሩ ጃልስ ከሥልጣናቸው እንዲነሱ ከተቃዋሚ ቡድን በኩል ጫና እያረፈባቸው ይገኛል። አቶ ጃልስ ላይ የጫና እያረፈ ያለው አንድ የኒውዚላንድ ሰው የእንጀራ ሴት ልጁ ላይ ወሲባዊ ጥቃት በማድረስ ጥፋተኛ ተብሎ ሳለ በይግባኝ አስተዳደር ቪዛው ሳይሰረዝ እንዲቆይ በመደረጉ ነው። የሊበራል ፓርቲ የሕግ መወሰኛ ምክር ቤት አባሏ ጄን ሂም ሚኒስትር ጃይለስ ከሥልጣናቸው እንዲነሱ ሲሉ ጠይቀዋል። ይሁንና በሊበር ፓርቲ በኩል የአገር ውስጥ ጉዳዮች ሚኒስትር ክሌር ኦኒል ሚኒስትሩ የእሳቸው ሙሉ ድጋፍ እንዳላቸው ለቻናል ሰባት ሲገልጡ ሚኒስትሩ ወደፊት ተራምደው ቪዛው ሊሰረዝ ይገባ እንደሁና እንዳልሆነ በመጠየቅ ከግምት ውስጥ አስገብተዋል። ደግሜ ይህን እላለሁ፣ አንድሩ ጃለስ ጥሩ ሚኒስትር ናቸው፣ በሥራቸውም ታታሪ ናቸው። እንዲሁም አሁን ላለንበት ሁኔታ ተገቢ የሆነ ሂደትን እየከወኑ ነው ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ጽህፈት ቤት ቤተ ክህነት ዋና ጽህፈት ቤት ከኢትዮጵያውያን አውስትራሊያውያን ለተፈናቃዮች መርጃ የሚውል ሁለት ሚሊዮን ብር የተቸረው መሆኑን ገልጦ ምስጋናውን አቅርቧል። የሰሜን ወሎ ሀገረ ስብከት ጽሕፈት ቤት እርዳታውን አስተባብሮ ለላከው ለኢትዮጵያን እንታደግ ግብረ ሰናይ ድርጅት በላከው የምስጋና ደብዳቤ በሀገረ ስብከቷ ከ31 ሺህ በላይ የሚሆኑ ዜጎች ከኦሮሚያ ተፈናቅለው እንዳሉና ከ18 ሺህ በላይ ደቀ መዛሙርትም በጦርነቱ መበተንን ተከትሎ የሀገረ ስብከቷን ተተኪ አገልጋዮችን የማፍራት አቅም ማዳከሙን አመልክቷል። የሰሜን ወሎ ሀገረ ስብከት ጽሕፈት ቤት ከተፈናቃዮች መካከል በድሬ ሮቃ ጃራ መጠለያ ለሚገኙ ተፈናቃዮች ድጋፍ የሚሆን የላካችሁልን ሁለት ሚሊዮን ብር ደርሶን ለተፈናቃዮች ዱቄት በመግዛት ከቦታው ተገኝተን ለተፈናቃዮቹ አስረክበናል። በመሆኑም ማኅበሩ ስላደረገልን ድጋፍ እናመሰግናለን ብሏል። የረዴት ድጋፉን ከኢትዮጵያውያን አውስትራሊያውያን ዘንድ አስተባብሮ ለሰሜን ወሎ ሀገረ ስብከት ጽሕፈት ቤት ያበረከተው ኢትዮጵያን እንታደግ ግብረ ሰናይ ድርጅት ፕሬዝደንት አቶ አያለው ሁንዴሳ በበኩላቸው በረከታቸውን ለቸሩት ኢትዮጵያውያን ወገኖች ምስጋናቸውን በድርጅቱ ስም አቅርበዋል። ማርች አስራ ስድስት ቀን ሁለት ሺህ ሀያ አራት ዓመተ ምሕረት በፈረንጆቹ አቆጣጠር በሀገራችን ተፈናቅለው የሚገኙ ወገኖቻችን ለመርዳት የገንዘብ ማሰባሰብ ማድረጋችን ይታወሳል እና በእለቱም ቃል በገባነው መሰረት ሁለት ሚሊዮን የኢትዮጵያ ብር በሰሜን ወሎ ተፈናቅለው ለሚገኙ ወገኖቻችን እንዲደርስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ወሎ ሀገረ ስብከት በላኩልን አካውንት ገንዘቡን አስገብተን ገንዘቡም መድረሱን የሰሙኤን ወሎ ሀገረ ስብከት ደብዳቤ ያሳወቀን ከመሆኑም በላይ እርዳታውንም ሲያከፋፍሉ የሀገረ ስብከቱ ሊቀ ጳጳስ አቡነ ኤርሚያስ ገንዘቡም ከየት እንደተላከ በአውስትራሊያ የምንገኝ ኢትዮጵያውያን በኢትዮጵያን እንታደግ የግብረሰና ድርጅት አማካኝነት አሰባስቦ እንደላከና ይህንኑም ገልጸው እርዳታውን አድርገዋል። ይህንን ደብዳቤውንም የቪዲዮ ሊንኩንም በእለቱ ተገኝታችሁ የልግስና እጃችሁን ለዘረጋችሁ የመላ አውስትራሊያ የምትኖሩ ኢትዮጵያውያኖች በኢትዮጵያን እንታደግ የዋትሳፕ ግሩፕ እና በተለያዩ የማህበራዊ ሚዲያዎች የገለጽን ቢሆንም አሁንም ቃል በገባነው መሰረት ገንዘቡን አስተላልፈናል ሀገረ ስብከቱም ገንዘቡ እንደደረሰ በደብዳቤ ገልጾልናል እንዲሁም እርዳታውም ሲከፋፈል በቪዲዮ ስለላኩልን በግልጽና ታማኝነት ባለው መንገድ ምርሱን እንድታውቁልን እያልን በእለቱ በስብሰባው ላይ ተገኝታችሁ እርዳታችሁን ለዘረጋችሁ ኢትዮጵያን በሙሉ በተረጆቹ ወገንና ኢትዮጵያን እንታደግ የስራ አመራር ቦርድ የከበረ ምስጋና ማቅረብ ፈልጋለሁ። እንግዲህ ለወደፊትም ለወገን ድራሽ ወገን ነው እና ሀገራችን ያለው ችግር ደግሞ በየጊዜው በተለያየ መልክ የሚከሰት ስለሆነ ለወደፊትም እንዲሁ ለወገን ድራሽነታችንን በጋራ ቆመን የእርዳታ እጃችን እንድንዘረጋ በትህትና ማሳሰብ ፈልጋለሁ። ለተደረገልን ሁሉ እግዚአብሔር ይስጥልን። እናመሰግናለን። ስፔን አየርላንድና ኖርዌይ ለፍልስጤም ሀገረ መንግሥት ይፋዊ ዕውቅና ቸረዋል። ማድሪድ ዳብሊንና ኦስሎ እስራኤል ከሐማስ ጋር ጋዛ ውስጥ በጦርነት ላይ ያለችበት ሁኔታ ተከትሎ ከተኩስ አቁም ስምምነት ላይ ለመድረስ እንዲያግዝ የበኩላቸውን ጥረቶች እያደረጉ እንዳለና ሌሎችም የአውሮፓ ኅብረት አገራት የነሱን ፈለግ ተከትለው ለፍልስጤም ዕውቅናን እንደሚቸሩ ያላቸውን ተስፋ ገልጠዋል። የሦስቱ አገራት መታከል እስካሁን ከ193 የተባበሩት መንግሥታት አባል አገራት ውስጥ ለፍልስጤም ውቅናን የቸሩትን መንግሥታት ቁጥር 143 አደርሶታል። የሦስቱ አገራት ለፍልስጤም ውቅና መቸር በእስራኤል በኩል ቁጣን ቀስቅሷል። ይህ በእንዲህ እንዳለም የአውስትሬልያ ግሪንስ ፓርቲ አውስትሬልያ ለፍልስጤም ሀገረ መንግሥት ዕውቅናን እንድትቸር ለፓርላማ የድጋፍ ድምፅ ቢያቀርብም ከፌዴራል መንግሥቱና የተቃዋሚ ቡድኑ በኩል ድጋፍን ሳያገኝ ቀርቶአል። የተቃዋሚ ቡድኑ እርምጃው የሰላም ጥረቶችን ያደናቅፋል ሲል፣ የግሪንስ ፓርቲ መሪ አደንባንት በበኩላቸው ለፍልስጤም ዕውቅናን መቸር የፖለቲካ ጥያቄ ብቻ ሳይሆን ጥልቅ የሞራል ጥያቄም ጭምር ነው ብለዋል። ይህ በእንዲህ እንዳለም የጋዛ ጤና ባለሥልጣን የእስራኤል መከላከያ ኃይል ጋዛ ውስጥ በሰነዘረው የታንክ ጥቃት 21 ሰዎችን ገድሏል ሲል አስታውቋል። ሆኖም እስራኤል የተባለውን የድንኳን ካምፕ ጥቃት አላደረስኩም ስትል አስተባብላለች። በጋዛ ጤና ባለ ሥልጣን የሕክምና ሬኮርድ መሠረት ማክሰኞ ዕለት በተሰነዘረው ጥቃት ከሞቱት 21 ሰዎች ውስጥ 12 ያህሉ ሴቶች መሆናቸውን አመልክቷለን። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ99 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ያካፋል፣ ዝቅተኛ 10 ከፍተኛ 19። አድላይድ ያካፋል፣ ዝቅተኛ 12 ከፍተኛ 20። ሜልበርን ደመና ይቋጥራል፣ ዝቅተኛ 13 ከፍተኛ 19። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 10 ከፍተኛ 19። ካምብራ ብራ ይሆናል፣ ዝቅተኛ 13 ከፍተኛ 18። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 11 ከፍተኛ 24። ብሪስበን ብራ ይሆናል ዝቅተኛ 15 ከፍተኛ 24። ዳርዊን ፀሐያማ ሆኖ ይውላል ዝቅተኛ 24 ከፍተኛ 32። አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ 13 ከፍተኛ 28። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬልያ ኢሚግሬሽን ሚኒስትር የሥራ ኃላፊነታቸውን እንዲለቁ ጫና እየደረሰባቸው ነው። የሰሜን ወሎ ሀገረ ስብከት ጽሕፈት ቤት ለኢትዮጵያውያን አውስትራሊያውያን ለጋሾች ምስጋና አቀረበ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።